በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 6 2014 ዓ ም ዝግጅታችን ጀመረ። እየተካሄደ ያለው የሽምቅ ውጊያ ነው። በእንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። ካናዳ የሚገኘው ባልሲሊ የውጭ ግንኙነቶች ትምህርት ቤት ዳይሬክተር የሆኑት ፕሮፌሰር አን ፌልትስ ጀራልድ እና የሰማችሁት ቃለ ምልልሳቸውን በምሽቱ ዝግጅታችን ከዜናው በኋላ እናስደምጣችኋለን። በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺንም Basically, the government of Ethiopia is saying that the rest of the world is wrong. Yeah, like Ethiopia. Like... <laughs> ዶት ኮም በቀጥታ ማዳመጥ ትችላላችሁ። በፌስቡክ አት ቪ አማሪክ ላይም ፈልጉን፣ ተከተሉን፣ ዝግጅቶቻችንን ታገኛላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ቅርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች ዜናውን የማሰማችው ቆንጅ ይታየ ነኝ። ዛሬ ሱዳን ዋና ከተማ ካርቱም ውስጥ በሺዎች የተቆጠሩ የጦር ሰራዊቱ ወገን የሆኑ ሰዎች የተቃውሞ ሰልፍ አካሂደዋል። ቤተ መንግስቱ ደጃፍ የተሰባሰቡት የተቃውሞ ሰልፈኞች ለረሃብ የሚዳርግ ይህ መንግስት ይወገድ የሚል መፈክር ማሰማታቸውን ሮይተርስ ዘግቧል። የተቃውሞ ሰልፉ የተጠራው በቀድሞ አምባገነን መሪ ኦመር አልበሽር ላይ ያመፁ ታጣቂ ቡድኖችንም ጭምር ባቀፈው የነጻነትና የለውጥ ንቅናቄ ጥምረት ውስጥ ከጦር ሰራዊቱ ወገን የሆነ አንጃ እንደሆነ ነው የተገለጸው። ከሰልፉ ቀደም ብሎ ማንነታቸው ያልታወቀ የታጠቁ ቡድኖች በመንግስት መስሪያ ቤት ህንፃዎች ዙሪያ ያሉ አጥሮችን በማንሳት ፖሊስና የጸጥታ ጥበቃ አባላት ስራቸው እንዳይገቡ ማደናቀፋቸው ተመልክቷል። ትናንትና የሀገሪቱ ጠቅላይ ሚኒስትር አብደላ ሀምዶክ ሀገሪቱ ለሁለት ዓመታት በዘለቀው የሽግግር ወቅቷ ከገጠሟት የፖለቲካ ቀውሶች ሁሉ እጅግ የከፋና አደገኛ ሲሉ የገለጹትን ቀውስ ለማክተም የታለመ እቅድ ይፋ አድርገዋል። ላሉት ቀውሶች መፍትሄ ካልተበጀ በስተቀር የሀገሪቱን የወደፊት እጣ ፋንታ አደጋ ላይ ይጥላል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ደቡብ ሱዳን ጎክ ማቻር የሚባለው አካባቢ ከተመደበው የተባበሩት መንግስታት ድርጅት የአብዬ ጊዜያዊ የጸጥታ ጥበቃ ኃይል ዩኒስፋ ጋር በተያያዘ በጥልቅ እያሽቆለቆለ ስላለው ሁኔታ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ገለጻ ተደረገ። ገለጻውን ያደረጉት በድርጅቱ የፖለቲካና የሰላም ግንባታ ክፍል የአፍሪካ ጉዳይ ምክትል ዋና ጸሐፊው መሆናቸውን የወጣው መግለጫ ያመለክታል። እንደ አውሮፓውያን አቆጣጠር መስከረም 14 ቀን የአንድ ኢትዮጵያዊ ሰላም አስከባሪ ሕይወት የጠፋበትን ጨምሮ ጎክ ማቻር ውስጥ በቅርብ ጊዜያት በሰላም አስከባሪዎች ደህንነት ላይ የተደቀኑት አደጋዎች በጥልቅ የሚያሰጓቸው ሆነው እንዳገኟቸው የጸጥታ ምክር ቤቱ አባላት ተናግረዋል። የደቡብ ሱዳን መንግስት የሰላም አስከባሪውን ኃይል የተልዕኮ ስልጣን ያለን ቅፋት እንዲያከናውን የማስቻል ኃላፊነቱን እንዲወጣ የሚሉና ሌሎችም ተያያዥ ጥያቄዎችን የምክር ቤቱ አባላት አቅርበዋል። እየተስፋፉ ካሉት የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ግብረአበር አካላት መካከል የአንደኛው መሪ ተገልሏል ተብሎ ከናይጄሪያ የወጣው ዜና እውነት መሆኑ ላይ ከዩናይትድ ስቴትስ በኩል ከፍተኛ ጥርጣሬ ገጥሞታል። የምዕራብ አፍሪቃ የአይኤስ መሪ አቡ ሙሳብ አልባርናዊ ተገሏል መባሉን እንደሚያውቁ የዋይት ሃውስ የመከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር ባለስልጣናት ትናንት አርብ ያስታወቁ ቢሆንም አንዳንዶቹ ባለስልጣናት አሁን በጉዳዩ ላይ በእርግጠኝነት ለመናገር አይቻልም ብለዋል። ስማቸው እንዳይጠቀስ የጠየቁ አንድ ከፍተኛ ያስተዳደሩ ባለስልጣን ለቪኦኤ በሰጡት ቃል ተገሏል የሚለውን ሰምተናል፣ ነገር ግን ከአሁን ቀደምም ያልተረጋገጡ ሪፖርቶች እየወጡ በኋላ እውነት ሳይሆኑ ቀርተዋል ብለዋል። ተገሏል፣ ይህን በእርግጠኝነት አስታውቃችኋለሁ በማለት ከትናንት በስቲያ ናይጄሪያ ሌጎስ ከተማ ላይ ጋዜጣዊ ጉባኤ ጠርተው የተናገሩት የሀገሪቱ የመከላከያ ሚኒስቴር ጽህፈት ቤት ሹም ነበሩ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በአንድ መርፌ የሚጠናቀቀውን የጆንሰን ኤንድ ጆንሰኑን ክትባት የተከተቡ ሰዎች ሁለተኛ ወይም ድጋሚ ክትባት እንዲከተቡ መፈቀዱ ተገልጿል። በጉዳዩ ላይ የመከሩት የጤና አዋቂዎች በአንድ ጊዜ የሚሰጠውን የጆንሰንን ጆንሰን ክትባት የተከተቡ ሰዎች በፋይዘርና በሞደርና የተሰሩትን ሁለት ጊዜ የሚወጉ ክትባቶች በወሰዱት ሰዎች ደረጃ ቫይረሱን አይከላከልላቸውም የሚል ስጋት እንዳላቸው አሰምተዋል። የቦይንግ 737 ማክስ ጀቶችን ደህንነት ለሚመረምሩ ለዩናይትድ ስቴትስ መንግስት የበረራ ደህንነት ተቆጣጣሪዎች የሐሰት መረጃ ሰጥተዋል ተብለው ትናንት ክስ የተመሰረተባቸው የቀድሞ የኩባንያው የአውሮፕላኖች ዋና የቴክኒክ ደህንነት ኃላፊ አብራሪ ቴክኒካል ፓይለት ወንጀሉን አልፈጸምኩም ብለው ቃላቸውን ሰጥተው መለቀቃቸው ተሰማ። የ49 ዓመቱ ማርክ ፎክነር በዩናይትድ ስቴትስ የሀገር ውስጥ የቦይንግ ኩባንያ ደንበኞችን ለአውሮፕላን ሰሪ ኩባንያ ብዙ ሚሊዮን ዶላር ለማስገባት ብለው ሆን ብለው አታለዋል ተብለው ቴክሳስ ውስጥ ባስቻለው ችሎት ስድስት የወንጀል አድራጎቶችን በመፈጸም ክስ ተመስርቶባቸዋል። ተከሳሹ በአጭሩ ኤምካስ ተብሎ ስለሚጠራው የ737 ማክስ ጀቶች አውቶማቲክ የበረራ መቆጣጠሪያ ስርዓት ለፌዴራሉ የበረራ ደህንነት ተቆጣጣሪ መስሪያ ቤት ማለትም ኤፍኤኤ ሐሰተኛ የተሳሳተ እና ያልተሟላ መረጃ በመስጠት ነው የተወነጀሉት። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት ስድስት 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው። ከፋይናንሻል አቅም ሲጻር እንግዲህ በሀገር በሀገር ደረጃ አምስት መቶ ሚሊዮን ዶላር ሰው ሰዎች ይጎዳሉ እንጂ ይህንን ያህል ለሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ስለ አፍሪካ እድገት እድል ድንጋጌ አጓ አስተያየት ከሰጡ እንግዶቻችን የተቀነጨበን ያስደመጥናችሁ። በሁለተኛው ክፍል የምሽቱ ዝግጅታችን ሙሉ ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው የመጀመሪያው ዝግጅታችን እንለፍ። ረዥም ጊዜ የምዕራቡ ሀገር ቁልፍ አጋር የነበረችው እና ከሰብአዊ እርዳታ ድርጅቶች ጋር በቅርበት ከመስራት በተጨማሪ በርካታ ስደተኞችን በማስተናገድ ስሟ በመልካም ይነሳ የነበረችው ኢትዮጵያ፣ አሁን ላይ ግን ግንኙነቷ እየሻከረ ሄዶ የምዕራብ ሀገራት ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ በአፍሪካ ቀንድ የደህንነት ጉዳዮች ጥናት አጥኚ እና ካናዳ የሚገኘው ባል ሲሊ የውጭ ግንኙነቶች ትምህርት ቤት ዲሬክተር የሆኑት ፕሮፌሰር አንፊልትስ ጀራልድ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ላለፉት አስራ አንድ ወራት እየተካሄደ ካለው ጦርነት ጎን ለጎን ትርክትን ለመቆጣጠር የሚደረገው የመረጃ ጦርነት የዓለም አቀፍ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩንም ገልጸዋል። ስመኝሽ የቆየ ይህ የግንኙነት መሻከር ኢትዮጵያ ወደፊት ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥራቸው ተጽዕኖችና ተያያዥ ጉዳዮች ዙሪያ ከፕሮፌሰር አንፊልትስ ጀራልድ ጋር ቆይታ አድርጋለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሽን ለቪዮኤ ተናግረዋል። አምባሳደር ዴቪድ ሽን ትናንት ከአሜሪካ ድምጽ ጋር በነበራቸው ቆይታ የኢትዮጵያ መንግስት እኔኔም ብቻ ትክክል የሚል አይነት አቋም መያዙ ተገቢ አይደለም ሲሉ ተችተዋል። የሁለቱን እንግዶች ቃለ ምልልስ የያዘውን ዘገባ ስምኝሽ የቆየ እንደሚከተለው አቅርባአቅርበዋለች። ፕሮፌሰር አንፊልድ ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኚና ተመራማሪ ብቻ ሳይሆኑ ለበርካታ አመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነት ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያና ኢትዮጵያ የጸጥታ ጉዳዮች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ። እየተካሄደ ያለው የሽምቅ ውጊያ ነው። በእንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል። ስለዚህ መረጃ በመስጠትና ትርክትን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው። በዚህ ረገድ ሰባት ዓመታት በስልጣን ላይ ቆይቶ የነበረው ህወሀት የበላይነት ማግኘቱን የሚገልጹት ፊልድ ጀራልድ በአንፃሩ የኢትዮጵያ መንግስት ለመረጃ ግድ የለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርቅት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት 11 ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን በዓለም አቀፍ መድረኮች ላይ ዋን ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን አስር ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን ሰባት ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድን ነው? ፕሮፌሰር ፊልስ ጀራልድ ይመልሳሉ። በኢትዮጵያ ና በዓለም አቀፍ የሰብአዊ ድርጅቶች መካከል ያለው ግንኙነት የሻከረው ሰራተኞቹ ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ይወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ ን እንኳን ከዓለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ የህወሀት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል። ኢትዮጵያ ከመንግስታቱ ድርጅትም ሆነ ከሌሎች ዓለም አቀፍ አካላት ጋር ያላት መቃቀር ወደፊት በሚኖራት ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል? ኢትዮጵያ ለረዥም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎና ሌሎች በምግብ ራሳቸው ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት አሁን ግን ያ ግንኙነት ሻክሯል የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ዘጠኝ ወይም አስር የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ ኢትዮጵያ ሕዳሴ ግድብ ያሉ ጉዳዮች ግራ በሚያጋባ እና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው። ኢትዮጵያ ፎርምድ ኒው ጋቨርመንት። ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች። ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ የሚያመጣው ለውጥ ይኖራል። መንግስትስ ቅድሚያ ሰጥተው ሊሰራባቸው የሚገቡ ጉዳዮች ምንድን ናቸው? ልዩነት የሚያመጣ ይመስለኛል። ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በምርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የምርጫ ጣቢያዎች በምርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በምርጫው ተሳትፏል። ለአብይ የመጀመሪያው ዓመት ያመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚ ና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻል ና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ሶስት አመት ሆኗቸዋል። እርስዎ ባሳተሙት አንድ ጽሁፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ። ምንድናቸው እነዚህ ስህተቶች? 27 years is a long time to be in love <laughs> <laughs> በዛ ላይ በዚህ ጊዜ ውስጥ የአመራሮች ለውጥም አልተደረገም። ጠቅላይ ሚኒስትሩ ያመጧቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውን እና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትም በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስት ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ ከኤርትራ ጋር ለእርቅ የተደረገው ውድድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳደሮች እንዲሰጥ መደረጉ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታ ወደ ግጭት እንደሚያመራም ይታይ ነበር። በህወሀት በኩልስ የተፈጸመ የፖለቲካ ስሌት ስህተት ነበር? አዎ፣ ነበር። አንደኛ አብይ አህመድ ለረዥም አመት ሲገነባው ከቆየውና የነበሩት መሪዎች ለአመታት የሀገሪቱን የወደፊት እጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌዴራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የፖለቲካ ስሌት ስህተት ነበር። በጥቅምት ወር ላይ ህወሓት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያውታል? ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንደውም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙም ይችላሉ። በኔቶ ሀገራት መርህ ላይ ይህን የሚመለከታለን። ቀደም ሲል እንዳነሳ ነው። በኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት 11 ወራትም ሆን ተብሎም ይሁን በስህተት የሚሰራጩ ሀሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ እያደረገ ነው ይላሉ። የሀሰተኛ መረጃ ስርጭት ሁልጊዜም አብሮን የኖረ ነው። እንደ ኤሮፓያን አቆጣጠር በሺ ዘጠኝ መቶ ሰላሳዎቹ ማገብ ደረጃ በጀርመን የነበረውን ሁኔታ መውሰድ ትችያለሽ። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሀት ደግሞ ይህም በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ የመረጃ ሽምቅ ውጊያ በደንብ የተጠናከረና ለረዥም ጊዜ የኖረ ነው። በአንድ ሌላ ጥናታዊ ጽሁፎች ላይ ኢትዮጵያ አሁን ላለችበት ሁኔታ የክልል ልዩ ኃይሎች ድርሻ እንዳላቸው ጽፈዋል። እነዚህን ልዩ ኃይሎች በስጋት ነው የሚያዩዋቸው። አዎ፣ ሀገሪቱ ወደ አንድነት እንዳትመጣ ሊያደርጉ ይችላሉ ብዬ ሰጋለው ምክንያቱም እነዚህ ልዩ ኃይሎች ሲቋቋሙ አንደኛ የህዝቡን ሰላምና ደህንነትን ይቆጣጠሩ፣ ህገ መንግስቱ በህዝቡ ዘንድ እንዲከበር ያደርጉ የነበሩ የየክልሎቹን ፖሊሶች ስራ ቆሙ። በትግራይ ብቻ ሳይሆን በሶማሊያ፣ በአማራ፣ በኦሮሚያ በጣም እየሰፉ መጡ። በዩናይትድ ስቴትስ ብትመለከት ተመሳሳይ፣ እያንዳንዱ ግዛት ብሔራዊ ዘብ አለው፣ ግን የማዕከላዊ ሰራዊት አካል ናቸው። በተጨማሪም ለክልሎቹ ፕሬዚዳንቶች ብቻ ሳይሆን ለአሜሪካ ፕሬዚዳንት ጭምር የሚታዘዙበትም ሰንሰለት አለ። በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም። ታማኝነታቸው ለክልሉ ፕሬዚዳንት ብቻ ነው። ኢትዮጵያ አሁን ካለችበት አስቸጋሪ ሁኔታ እንድትወጣ ምን መደረግ አለበት ይላሉ። በዋናነት ዓለም አቀፉ ማህበረሰብ ሰላምና ደህንነትን ለማስጠበቅ የሚጠቀምባቸው እንደ መግለጫ ማውጣት ማውገዝ፣ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማቀብ መጣለን የመሳሰሉ መሳሪያዎች በድጋሚ ሊያስብባቸው ይገባል። ይልቁንም የፖለቲካ እርቅ፣ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገ ውይይት በጣም አስፈላጊ ናቸው። ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል። ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሀትን ተጠያቂ ሲያደርጉ በሌላ በኩል ትላንት ከአሜሪካ ከድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም ሲሉ ተችተዋል። የኢትዮጵያ መንግስት እያለ ያለው አለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም። ሁሉንም መረጃ መመልከት አስፈላጊ ነው። ኢትዮጵያ መንግስት የሚያወጣቸውን ሪፖርቶች አያለሁ፣ ግን ሌላው በሙሉ ስለ ሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም። በጥቅምት ወር ላይ ህወሀት በፌዴራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ። እዚህ ጋር መፈታት ያለበት ዋና ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማዕከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው። ትግራይን ለማጥቃት ሲዘጋጁ ነበር፣ ህወሓት ሲዘጋጁ ነበር ይላል። እኔ ያን ሲያደርጉ እንደነበር ወይም እንዳልነበር አላውቅም። የዚያ መረጃ የለኝም። ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ፣ ያ ሁኔታውን ይቀይረዋል። አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል። በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሓት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል። ስ ፖስብል ን ሹር ፐርፈርድ ፖዚሽን ይቻላልም ተመራጩ የመፍትሄ ድርድርም ነው። ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው። በእርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማዕከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም። አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ፣ ድል እናገኛለን ብለው ያምናሉም ብዬ እፈራለሁ። አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም። ለዛ ነው በድርድር የሚደረስ ስምምነትን የምደግፈው። በድርድር በሚገኝ ስምምነት ውስጥ የሚጠፋው ህይወት ያነሰ ነው የሚሆነው። አምባሳደር ሺን አክለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭቱ ውስጥ ያሉ ሁሉም አካላት በንጹሐን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በትንሽ የቆየን ለዘገባዋ አመሰግናለሁ። እንግዶቻችንም እንግዳችን ስለሆናችሁ እናመሰግናለን። እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ ይተላለፋል በትዊተር ሃሽታግ በያማረግ ብላችሁ ተከተሉን ኢንስታግራምና ዩቲዩብ ላይም አለን ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ያስተናገድኳችሁ ያለሁ ጽዮን ግርማ ነኝ ወደ ተከታዩና ሰፋ ያለው ዘገባ ከማለፋችን

I turn on at once የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው። አሁን ወደ ተከታዩ መሰናዶ ንለፍ። አውሮፓውያን የቀን አቆጣጠር በ2000 ዓ.ም የተፈረመው የአፍሪካ እድገት እድል ድንጋጌ አጎዋ ዩናይትድ ስቴትስና አፍሪካን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ በጦርነትና ሰብአዊ መብቶች ረገጣ ደጋግሞ ስሟ የተነሳው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ እንደምትችል ስጋት አይሏል። ከቀናት በፊት ለሮይተርስ የዜና ወኪል ስለ ጉዳዩ አስተያየት የሰጡት የዩናይትድ ስቴትስ ዓለም አቀፍ የንግድ ወኪል ተጠሪ ካትሪን ታይ ኢትዮጵያ ውስጥ ያለው የሰብአዊ ቀውስ ሁኔታ በተመለከተ ይፋዊ በሆነ መንገድ እና በሲቪል ማህበረሰቡ በኩል የሚመጡ መረጃዎች አበረታች አይደሉም ብለዋል። ሀብታሙ ስዩም ኢትዮጵያ እንዳትሰረዝ ዘመቻ ከጀመሩ በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልድ ኢትዮጵያውያንን ሀሳብ የያዘ ዘገባ እንደሚከተለው በስፋት አሰናድቶታል። አመሰግናለሁ ጽሆን። በዚህ ሰሞን የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተሰኘ ተቋም አንድ ዘመቻ ጀምሯል። ዘመቻው ኢትዮጵያ ለ21 ዓመታት በአባልነት ከቆየችበት ወደ አርባ የሚጠጉ የአፍሪካ ሀገራትና ዩናይትድ ስቴትስም በንግድ መስክ ካስተሳሰረው ድንጋጌ እንዳትሰረዝ የሚጠይቅ ነው። እስካሁን ድረስ ከ10 ሺህ በላይ ሰዎች ድጋፋቸውን በፊርማ እንዳሳዩበት የውሳኔ ሰጪነት ሚና ላላቸው አካላትም እንደሚደርስ ከተነገረለት ዘመቻ አስተባባሪዎች ጋር ቀድመን አጭር ቆይታ እናደርጋለን። ቆየት ብለን ደግሞ ኢትዮጵያ ከአገዋ አባ ስምምነት ልትሰረዝ እንደሚገባ የሚጠይቀውን ሀሳብ የሚደግፉ አንድ እንግዳ ይዤ ብቅ እላለሁ። አስቀድመን የዩናይትድ ስቴትስ መንግስት ኢትዮጵያን ከአፍሪካ እድገት እድል ድንጋጌ ወይም አጎአ ሊሰርዝ አይገባም በሚል የሚሟገቱትን ወገኖችን እንስማ። አቶ መስፍን ተገኑ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር ናቸው። እንዲሁም አብሯቸው ደግሞ ዘመቻውን ከሚያስተባብሩት መካከል አንዱ የሆኑት አቶ ኤልያስ ህሩይም አሉ። በስልክን ያገኟቸው አቶ መስፍን የዘመቻውን ዋና ግቦች በመጀመሪያ ያስረዱናል። የጀመርነው ዘመቻ ነው። የአገዋ አፍሪካን ኦፖርቹኒቲ ኤን ዲቨሎፕመንት አክት ተብሎ ስራ ላይ የነበረው ከሁለት ሺህ ዓመተ ምህረት ጀምሮ ተግባር ላይ በነበረው አዋጅ መሰረት ኢትዮጵያ ውስጥ የአሜሪካን ካምፓኒዎች ገብተው ከቀረጥ ነፃ የሆኑ እቃዎችን ወደ አሜሪካን እንዲገቡ የሚፈቅድ ህግ ነው እና በዚሁ መሰረት ብዙ ኩባንያዎች ወደ ኢትዮጵያ ሄደው ጨርቃጨርቅና እንዲሁም አንድ አልፎ አልፎ ኤሌክትሮኒክስ ቢሆን ስራ ጀምረው ብዙ ሰው ተጠቃሚ ሆኗል። ወደ መቶ ሺህ የሚቀጠር ህዝብ በእነዚህ ኩባንያዎች እና በዚህ አዋጅ መሰረት በተስራ ተቀጥሮ የሚገኝበት ሁኔታ ሲኖር፣ ለአሜሪካን ከኩባንያዎቹ ደግሞ ያው እንደምታውቁት ረከስ ያለ የሰው ኃይል ስለሆነ ያለው በዛ ትምህርቶ እዚህ ሀገር ኤክስፖርት የሚደረገው ለአምራች ኩባንያዎቹ ትርፍ ያለውና ለሁለቱም የሚጠቅም ህግ ነው። አሁን የአሜሪካ መንግስት በተለይም የስቴት ዲፓርትመንት ሰዎች እየገፉ ያሉት ይሄ ኢትዮጵያ ውስጥ ባሉት ሁኔታዎች ምክንያት የተነሳ ኢትዮጵያ ለዚህ ተጠቃሚ ለመሆን አትችልም ብለው ከሊስቱ ውስጥ እንድትወጣ ነው ቡከራ እየተደረገ ያለው። እኛም የተቃወምነውም ይህንኑ ነው። ስምንት መለኪያዎች አሉ። ስምንቱንም መለኪያዎች በአሁኑ ጊዜ ከመቼውም በላይ ታሟላለች ነው የምንለው። የሂዩማን ራይትስ ቫዮሌሽን የሚባለውን ነው እነሱ አታሟላም የሚል ክርክር ያመጡት እሱንም ቢሆን በቂ አይነት ክርክር እንዳልሆነ በፊት ለፊት ከስቴት ዲፓርትመንት ጋር ባደረግነው ነው ንግግር አስረድተናል። በደንብ ሚገባቸው ነው ይመስለን፣ ግን እንግዲህ ስልጣኑን በእነሱ እጅ ስለሆነ እና መወሰን የሚችሉት እነሱ ስለሆኑ እንግዲህ ይህንን ሁኔታ ይሆናል እየተባለ ስለሆነ እሱ እንዳይሆን ነው። በሚቀጥለው ሳምንታት ውስጥ አስራ ዘጠኝ ድርጅቶች አሉ፣ ለዚህ ጉዳይ ላይ ቦት የሚያደርጉ ማን ይውጣ ማን ይቆይ የሚለውን። ያ ቦት ከመሆኑ በፊት እንግዲህ ኢትዮጵያን አሜሪካንስ በሙሉ እዚህ አሜሪካን ሀገር ያሉት አውቀው ሬፕሬዘንታቲቮቻቸው ለኮንግሬሽናል ሬፕሬዘንታቲቮቻቸው ስልክ እንዲደውሉና ይሄ ሁኔታ መሆን እንደሌለበት እንዲያስታውቁ ነው ዘመቻው የተጀመረው። ኢትዮጵያ በምዕፃሩ አገዋ ተብሎ ከሚጠራው መርሃ ግብር ብትሰረዝ ልታጠው የምትችለው ነገር ምንድን ነው? በእርግጥ ስረዛው የሌላ የገዘፈ ኢኮኖሚ ማዕቀብ ዳር ዳርታ ነው የሚል ስጋትስ አላችሁ ወይ? አቶ ኤልያስ ከእርስዎን ጀምርና አቶ መስፍን ሊጨምሩበት ይችላሉ። ኢትዮጵያ ከአገዋ መውጣት ብዙ ጉዳት ነው ህብረቱ ሰብሎ የሚያደርሰው ታርጌት የተደረገው መንግስት ማዕቀብ ማድረግ አይነት አኳን ሆኖ ሳለ ግን በደንብ ተጠንቶ የተደረገ ነገር አይመስልም። አጓ ኢትዮጵያ ውስጥ ወደ አንድ ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ ሰማንያ ፐርሰንቱ ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታውቀው እኛ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ሁለት ሶስት ሰው ደግፎ ነው የሚኖረው እና ይሄ በጣም ትልቅ ኢምፓክት ነው ያለው ህብረተሰቡን በትልቅ ሁኔታ ጉዳቱ ቀጥታ የኛ ህብረተሰብ ከመሆኑ በላይ ቅድም እነሱን እንደጠቀሳቸው አንዳንዶቹ ካምፓኒዎች ኢትዮጵያ ውስጥ ኢንቨስት አድርገው የሚሰሩ እንደ ጋፕ ገስ ኤች ኤል የተለያዩ ካምፓኒዎች ናቸው። ኢንቨስት አድርገው እየሰሩ ያሉት እና እነሱን የሚጎዳ ነው በጣም እነሱ ብዙ ስለሚሰራበት ወደ ለሱ ድፈር አረጋለሁ። እንግዲህ ኤልያስ እንዳለው ፋይናንሻል ኢምፓክቱ ምንድን ነው ላልከው ተጠቃሚው ቀጥታ ያው እንድቅድም እንደተባለው ተቀጣሪው ሕዝብ ነው ዳይሬክት። ከዛ ባች ባሻገር በእርግጥ ጊቭን ቴክ እንደሚሉት አይነት ነገር ነው የአሜሪካን ኩባንያዎቹም እዚህ ሀገር ኢንቨስት አድርገዋል። እንግዲህ ምንድን ነው የሚሆነው ዲሊስት ብትደረግ ኢትዮጵያ እቃውን ከዛ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ በነፃ ገበያ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል እና ይሄ ሲሆን እንግዲህ ኢትዮጵያ እዛ ኢንሴንቲቭ የነበረው ከመጀመሪያውም ወደዚህ ሀገር ያለ ታክስ አስገቡት መክፈሉ ስለሆነ በሱ ምክንያት ዲኢንሴንቲቫይዝድ ሊሆኑ እና ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው። ከፋይናንሻል አቅም ሲጸር እንግዲህ በሀገር በሀገር ደረጃ አምስት መቶ ሚሊዮን ዶላር ሀገር ሰው ሰዎች ይጎዳሉ እንጂ ይህንን ያህል ለሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። ግን የኢሚዲየት የሚታይ መቶ ሺህ ሰው ተቀጣሪ ከነ ቤት ሰው ሲቆጠር እስከ አንድ ሚሊዮን ሊደርስ የሚችል ሰው በቀጥታ ኢምፓክት ይሆናል። ይህ እንዳይሆን ነው ፍላጎታችን። ይሄ እንግዲህ ከኢትዮጵያ አንጻር ነው። ከአሜሪካን ኢንተረስት አንጻር ደግሞ የኛ አርጊመንት ይሄ የአሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቴ የአሜሪካን ኢንትረስት በሆርን ኦፍ አፍሪካ ፕሮ ኢትዮጵያ በሆነ አጀንዳ ለማካሄድ የተቋቋመ ድርጅት ነው የምንለው። ከአሜሪካን ኢንትረስት ኳያኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው። በአሁኑ ጊዜ አገዋን የመሳሰሉ ኦርጋናይዜሽኖች ናቸው። ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደረጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚክ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። ይህን እዚህ ላይ እንደው በማይሆን ሰበብ አሰበብ ፈጥሮ ማሰናኮል ከአሜሪካን ኢንትረስት ጋር ስለማሄድ ይህም ልክ አደለም ባዮች ነን። ኤልያስ እንዳለው በአሁኑ ጊዜ ሳንክሽንም እናደረጋለን ብለው ያሉት ግለሰቦችን ነው። ሂውማኒታሪያን ፊል በሚመለከት ጥፋት አለ የሚሉትን ግለሰቦች ነው ሳንክሽን እናደረጋለን የሚለው። በቅርቡ የወጣው ማስጠንቀቂያ ሰፋ ያደርጉታል። እንግዲህ እሱ የሚታወቅ ነገር የለም። ሰፋ እናደርገውም የሚልም ኢንዲኬሽን አሳይተዋል። ምክንያቱም ብዙ ጊዜ ይሄ ሁኔታ ሲጠቅም አልታየም። ይኖራል አይኖርም የሚለውን ነገር ለመገመት አስቸጋሪ ነው። ግን እንግዲህ ተስፋ የምናደርገው እሱ አይኖርም ነው። እሱም አይኖር ይሄኛውም አይደረግ ባዮች ነን። ዩናይትድ ስቴትስ ኢኮኖሚያዊና ፖለቲካዊ ጫናዎችን እየወሰደች ያለችው ኢትዮጵያ ውስጥ ጠመንጃን እንደ መፍትሄ መውሰድ እንዲቆም የሰባዊ መብት ረገጣዎች እንዲገቱና ሁሉም አካላት ወደ ጠረጴዛ እንዲመጡ ለማድረግ መሆኑን በአንድም ሆነ በሌላ መልኩ ገልጻለች። በዩናይትድ ስቴትስ የዘርፉ ባለስልጣናት ቦታ ብትቀመጡ እናንተ ይህን እርምጃ ከመውሰድ የሚያግዳችው ምክንያት ምንድን ነው? የተሻለው እርምጃስ ምንድን ነበረ? ይሄ ጥሩ ጥያቄ ነው። በተለይ አገባ ላይ ብናተኩር ስምንት መለኪያዎች አሉ፣ እና ስምንቱ መለኪያዎቹ ቅድም እንዳልኩት ሙሉ በሙሉ እንደውም ከመቸውም ጊዜ በላይ የተሟሉ ናቸው። ስምንተኛው እ አንዱ አሁን የስቴት ዲፓርትመንት ሰዎች የሚያነሱት ሂማን ራይትስ ቫዮሌሽን አለ። በዚሁ በሰሜን በሚካሄደው ጦርነት ምክንያት ቫዮሌሽን ስላለ እሱ በህጉ መሰረት ዲሊስት ማድረግ እንፈልጋለን አላሟላችን ኢትዮጵያ ነው። እንግዲህ እዛ ጋር ሁለት ጥያቄ አለ። አንደኛ ጦርነት ባለበት ሁኔታ ሂማኒቴሪያን የሚባለው ነገር ምንድን ነው? እንዴት ነው ዲፋይን የምናደርገው? አንደኛ። ሁለተኛ ደግሞ ይሄ አለ የተባለው ነገር ምን እየተደረገበት ነው ዛ ላይ የሚለውም አስፈላጊውን እርምጃ እየተወሰደ እርማት እየተደረገ እና ሁሉንም ኤፈርት እየተካሄደ ከሆነ ይሄ እንደ ትክክለኛ ተግባር ተቆጥሮ አንድ ሀገር ዲሊስ እንድትደረግ መደረግ የለበትም እና ከአሁን እኛን እስከምናየው ከሆነ የኢትዮጵያ መንግስት ማንኛውንም አትሮሲቲዝ ተብሎ የሚባለውን ነገር በሙሉ ካለ ግፊት መቅረብ እንዳለበት ያደረገ ሰው በሙሉ አድርገዋል ተብሎ የተረጋገጠባቸውንም ሰዎች ግፊት እንዳቀረበ የተለያዩ ኮሚሽኖች ከኢትዮጵያን ሂማን ራይትስ ኮሚሽን ጀምሮ እስከ ዩኤንኤችሲ ሁሉም ተባብረው ይሄንን አትሮሲቲ የተባለውን ኮታን ኮት እንዲመረመር በጠየቁት መሰረት ፈቃደኛ ሆኖ በደንብ አስተናግዶ ምርመራው እንዲካሄድ እያደረገ ሲሆን፣ በቅርቡም ደግሞ አባሳንጆ መጥተው ተሹመው እንዲጠና ና እርምጃ እንዲወሰድበት ተሹመው እሳቸው በአፍሪካ አንድነት መሰረት ይህንን የኢትዮጵያ መንግስት ተቀብሎ ስራው እየተካሄደ ነው የሚገኘው። እንግዲህ በእኛ አመለካከትና በህጉ መሰረትም እዛ ላይ በተጻፈው ህግ መሰረት ከአገዋ ኢትዮጵያን ዲስቢስ በዛ ምክንያት ለማድረግ ህጋዊ በቂ ምክንያት የለም። ኢትዮጵያ ከዚህ መርሃ ግብር ብትሰረዝ ቤተሰቦቻቸው ሲደመሩ በሚሊዮኖች የሚቆጠሩ ሰዎች ካለ ስራ እንደሚቀሩ በኢትዮጵያ ባለስልጣናትም በኩል በእናንተም ዘንድ ተነስተዋል። እንደ ትልቅ ችግር ኢትዮጵያ በአስቸኳይ ወደ ሰላማዊ አውድ ካልተመለሰች ደግሞ ከዚህ ህዝብ ቁጥር የበለጠ በአመታት ውስጥ መጎዳቱ አይቀሬ ነው ብለው የሚያነሱ ሰዎች አሉ። ይህንስ እንዴት ማስማማት ይቻላል? የተሻለ የሚባለው አማራጭ የትኛው ነው? የሰብአዊ መብት ረገጣዎች እንዲቆሙና በአጠቃላይ ሰላም የሰፈነባት ሀገር ሁና የኢኮኖሚ ትስስሩ እንዲቀጥል ለማድረግ የተሻለ የሚባለው አማራጭ ምንድን ነው ትላላችሁ? አቶ ኤልያስን የተወሰነ ሀሳብ ሰምተን ወደ አቶ መስፍን መሄድ እንችላለን። እዚህ ላይ አሁን ችግሩ ምንድን ነው? ኦባሳንጆ የናይጀሪያ አሳን ተደርገዋል። ይህንን በሰላማዊ መንገድ ነገሮች እንዲያልቁ እና በተሻለውን መንገድ ለመፍጠር በአፍሪካን ዩኒየን አሳን ተደረጉ ሰው አሉ። በዩን እና በኢትዮጵያ ሂውማን ራይትስ ኦርጋኒዜሽን ተደርጎም ራሱ ተጨማሪ ጥናቶች ተካሄዶ ኢንቨስቲጌሽኖች ተካሄዶ እነዚህን የተለያዩ ትንሽ ችግሮች እንትን ለማድረግ እየተሞከረ ነው ያለ። አሁን ቅድም መስፍን እንዳለው ትንሽ በስሜታዊነት ነው የሚመስለው አንዳንዶቹ ውሳኔዎች የሚካሄዱ እና የኢትዮጵያን መንግስት እንግዝ አድርጎ የአሜሪካ መንግስት የተሻለውን መንገድ ለማግኘትና አብሮ በመስራትና በምንፈለግ ፋንታ ወደ ሳንክሽን እና ወደ አርጓን ኮስ እያደረግን ከሄደ ህዝቡን እየጎዳንና ሪሌሽንሽፖች ደግሞ ስትሬን እያደረግን ነው የምንሄደው። ይሄ የጆ ባይደን መንግስት በደም ጠለቅ አድርጎ ማየት የሚያስፈልገውን ብለን እናስባለን። በተጨማሪ ደግሞ እንደሚታወቀው ሲፒያለፍ የተለያዩ የሆኑ አትሮሲቲዎችን በተለያየ ቦታ እያካሄድ ነው ያሉት። በአማራ ክልል፣ በአፋሩ ክልል ከዚህ ቀደም በተለያዩ የኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት፣ እና አሁንም ያ እየቀጠለ ነው ያለው። የጆ ባይደን አድሚኒስትሬሽን ጫና አድርጎ ኢትዮጵያ ለፍ በደም ወደ ሰላም እንዲመጣ ያለማድረግ ኤፈርት የሌለ ይመስላል ከሩቆ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ጫና ያለ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንም እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ ኤክሲፒለፍ ግሩፕ ትንሽ ቦታና ጊዜ የተሰጠው ይመስላል። ጫን አድርጎ ወደ ህግ የማምጣት አፕሮች የለም እና ይሄ ደግሞ የአሜሪካ መንግስት ሳይሆን ከረንትሊ ያለው አድሚኒስትሬሽን ቻለንጆች ናቸው ብለን ነው የምናስበው። ምክንያቱም ከዚህ ቀደም ያለው አድሚኒስትሬሽን ብታየው ማይክ ፖምፒዮን ስቴትመንቶችን ብታይ ከዚህ ቀደም ክሊርሊ ይህንን ጦርነት እንዴት አላግባብ እንደተጀመረ መንስኤዎቹን በደንብ ስቴት አድርጎት ነበር እና የአሜሪካ መንግስት ሁለቱንም ኤንጌጅ በማድረግ ቲፒኤልኤፍንም አሁን የሚያደረጋቸው ወንጀሎች እና ቶች እንዳይቀጥሉ ጫን ባለ መንገድ ወደ ህጋዊ መንገድ እንዲመጡ በማድረግ የኢትዮጵያ መንግስት መንግስት በማድረግ እንጂ በሳንክሽን እና በዲ ሊስቲንግ ሶሉሽን ይመጣል ብለን አናስብም። አቶ ኤልያስ በደንብ እንዳለው እንዴት ነው መፍትሄው? ባላንስድ እንዴት መሆን እንችላለን? ስሜት የተመረጠ መንግስት እና ዲሞክራቲክሊ የተመረጠ መንግስት አለና ከነሱ ጋር በመወያየት እና ንግግሮች በማድረግ ይህንን ሁኔታ ማቃለል ይችላል ወይ የሚል አካል እንዲሆን ነው። ሌላው ደግሞ ያቀረብ ነው። ይህንን ማድረግ ቢቻል የኢትዮጵያ መንግስት ፈቃደኛ ነው ለመነጋገር፣ እንደዚሁም ቀጥታ ያለውን ሁኔታ መፍታት ይቻላል ነው። አሁን ቅድም ያነሳ አሁን ያነሳቸውን ችግሮች በሙሉ አንድን አገር እና የአንድን ህዝብ መብት በሚያከበር ሁኔታ ውይይት እና የመተባበር ስሜት ያለው እርምጃ መውሰድ ከተቻለ የአሜሪካን መንግስት ኮንስትራክቲቭ በሆነ መንገድ ሁኔታውን መፍትሄ ሊያገኝ የሚችልበትን መንገድ ማድረግ ይቻላል ብለን እናምናለን። የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑን፣ እንዲሁም ደግሞ ኢትዮጵያ ለሁለት አስርት ዓመታት አባል ከነበረችበት የአፍሪካ እድገት እድል ድንጋጌ አጎአ ሳትሰረዝ መቀጠል እንዳለባት ከሚያሳስበው ዘመቻ አስተባባሪዎች መካከል አንዱ የሆኑትን አቶ ኤልያስ ኅሩይን የሰማናቸው፣ ሁለቱንም በእጅጉ አመሰግናለሁ። አሁን ሌላኛውን የክርክር ገጽ እንሰማለን መሰል ዘመቻዎችን የሚቃወሙ ኢትዮጵያ ውስጥ ያለውን ቀውስ መግታት የሚቻለው መሰል ምጣኔ ሀብታዊና ፖለቲካዊ ጫናዎች ሲደረጉ እንደሆነ የሚሟገቱት እንግዳችን ራሳቸውን ያስተዋውቃሉ ምክንያታቸውንም ይነግሩናል ስሜ ዮሐንስ አብርሀ አባላለሁ በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ በአገር ውስጥም በውጭ ሀገርም አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ የዛ ኮሚቴ አባል ነን። ዩናይትድ ስቴትስ እየወሰደች ያለው ነገር ምንድን ነው የሚለው ትንሽ ማየቱ ጥሩ ይመስለኛል። አገ አለብቻው ለይተን ከምናይ ምክንያቱ መነሻው መድረሻውም እሱ ስላልሆነ ነው። አሜሪካና ኢትዮጵያ እንደምታውቀው ረዘም ያለ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በጣም ጥሩ የሆነ ግንኙነት የነበራቸው ትብብር ሲያደርጉ የነበሩ ሀገሮች ናቸው። ምናልባት እስከባለፉ አንድ አመት አንድ አመት ተኩል አካባቢ አገዋም የዚህኛው አንዱ መገለጫ ነበረ። ምንም እንኳን ለኢትዮጵያ ብቻ የተሰጠ ባይሆንም አንዱ የግንኙነታቸው ትምረት መገለጫ ግን ነበረ። ከጥቂት ጊዜያት ወዲህ ኢትዮጵያ ውስጥ ያለው መንግስት በራሱ ህዝብ ላይ እያደረሰ ያለውን ግፍ እንዲያቆም የአሜሪካ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። ለኢትዮጵያ መንግስት የተሰጠው ምላሽ ጆሮ ዳባ ልበስ የሚል ነው። በዚህ የተነሳ ከብዙ ጥረት በኋላ የኤግዜኪቲቭ ኦርደር እንዲወጣ ተደረገ ማለት ነው። እንደምታውቀው መስከረም አስራ ሰባት የወጣው በዛ ምክንያት በርከት ያሉ እርምጃዎች እየተወሰዱ ነው። እንደምታውቀው መሳሪያ አቀባ ለማድረግ የወጣ አሜንድመንት አለ ከዛ በኋላ የጉዞና የሀብት እገዳ ለማድረግ እንቅስቃሴ ላይ እንደሆኑ ይታወቃል የሚሊኒየም ቻሌንጅ ኮርፖሬሽን የሚባልም ነበረ በርከት ያለ በመቶ ሚሊዮን የሚቆጠር ብር በኢትዮጵያ ኢትዮጵያ ለመሳሰሉ ሀገራት የሚሰጥ እሱም እንደዚሁ እንዲቆም ተደርገዋል እና አገዋ ከእነዚህ ሁሉም እርምጃዎች አንዱ ነው ማለት ነው አሁን አገዋ ይቁም አይቁም ሳይሆን ለምንድን ነው እንደዛ እያደረጉ ያሉት የሚለው ማየቱ ጥሩ ይመስለኛል በእኔ እምነት ኢትዮጵያ ውስጥ ድሃ አለ። ድሃው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ፣ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ፣ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔም ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን ይሄ ለህዝቡን ካለማሰብ አይደለም ደሃውን ካለማሰብ አይደለም። ለደሃው ይታሰባል። ደሃው መጠቀም አለበት፣ መብላት መጠጣት አለበት፣ ሰላም ማግኘት አለበት። ግን ከአገዋም ሆነ ከሌላ የሚገኘው ብር የኢትዮጵያ መንግስት፣ አሁን እየተጠቀመበት ያለው ህዝቡን ለመጨፍጨፍ መሳሪያ ለመግዛት ስለሆነ መቆም አለበት ከሚለው ጎን ቆማለሁ ማለት ነው። ከቤተሰቦቻቸው ጋር ሲደመሩ ከአንድ ሚሊዮን በላይ የሆኑ ሰዎች ይሄ መርሃ ግብር ቢሰረዝ ለትልቅ ችግር ይዳረጋሉ የሚል ተነስቷል። አንድን ችግር ለማስቆም ሌላ ችግር መቆስቆስ አይሆንም ወይ ብለው የሚሟገቱ ሰዎች አሉ። እንግዲህ ስታቲስቲክሱ ቁጥሩን እርግጠኛ መሆን አልችልም። ኢንዶርስ ለማድረግም ላለማድረግም አንድ ሚሊዮን ይሆናሉ አይሆንም እርግጠኛ አይደለሁም። የሆነ ይሁን ትንሽም ይሁን በርካታም ይሁን ሰው ቅድም እንዳነሳሁት በተለይ በመንግስት ስህተት በተለይ የመንግስት ኦፊስ በያዘ አካል በሚፈጽመው ስህተት ሰላማዊ ህብረተሰብ መጎዳት የለበትም የሚል ጽኑ አቋም አለን። የምታገልለት ህዝብም እንደዚህ አይነት በደል ግፍ እንዳይፈጸምበት ነው የምታገልለት። የትግራይ ህዝብን በሌላ ኢትዮጵያ ክፍል ያለው ህዝብን ተመሳሳይ የሆነ ግፍና በደል እንዳይፈጸምበት አቋም አለኝ ማለት ነው። ጽኑ የሆነ አቋም አለኝ አሁን እያልን ያለው ነው። ግን በትክክልም ወደ ዝርዝር ስራዎቹንም ከገባን፣ እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል በአግባ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው? አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበረ፣ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች፣ ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግሥትን ደግፈው የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። የኢትዮጵያ መንግሥት የኤርትራ መንግሥት እዛ ትግራይ ውስጥ ባልዋሉበት ሀገራቸው ውስጥ ቁጭ ብለው ስራ እየሰሩ በነበሩበት ሰዓት የራሳቸው መንግስት ጠላትም ጋብዞ መቶ ነው ዶጋመድ ያደረገባቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማክሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለትን መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም። ዞሮ ዞሮ አሁን ኢትዮጵያ ውስጥ ያለው ነገር እንዲጠቀም ከሆነ አንድ ሚሊዮንም እንበለው ከዛም በላይ ሰው ይጎዳል እየተባለ ያለው ሰላም ሲመጣ ነው። ሰላም እንዳይመጣ ደግሞ ግንባር ቀደም ሆኖ ሰላም አልፈልግም ብሎ ሁሉንም ልውኮች የአሜሪካውም፣ የአውሮፓውም፣ የአፍሪካውን ልዑኮች እየመለሰ ያለው መንግስት አለው። ይህን መንግስት አደብ ግዛ ከተባለ አገዋ አጀንዳ አይሆንም፣ ሌላ ነገርም አጀንዳ አይሆንም። ሁሉም ኢትዮጵያ ውስጥ ያለው ሕዝብ ተረጋግቶ የሰላም አየር ሊተነፍስ ይችላል የሚል እምነት አለ። ጦርነቱ በፈጠረው ውጤት ምክንያት የብዙ ሚሊዮን ሰዎች ህይወት፣ እንዲሁም ንብረት አደጋ ውስጥ ወድቀዋል። የሚባለው አይነት ማዕቀብ የሚደራረብ ከሆነ ተዳከመውን ኢኮኖሚ ሙሉ በሙሉ ሊያወድሞ ይችላል የሚል ስጋትም አለ። የሚያስማማን ሀሳብ ምንድን ነው የሚሆነው? ሰላምና መረጋጋት በአንድ በኩል ሳይጎድል፣ በሌላ በኩል ደግሞ ኢኮኖሚ እንዳይቀዘቅዝ በምን አይነት ሁኔታ ነው ኢትዮጵያና ኢትዮጵያውያን መንቀሳቀስ አለባቸው ብለው የሚያስቡት? በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ ቅድም ትንሽ ጠቀስ ለማድረግ ሞክር ያለው ኢትዮጵያ ከሶስት ዓመት በፊት የት ነበረች የሚል ማየት ጥሩ ይሆናል። የት ነው የነበረችው? በኢኮኖሚ በሰላምና ጸጥታ፣ ከሌሎች ሀገሮች ጋር በነበራት ግንኙነት ምን ደረጃ ላይ ነበረች ከሶስት ዓመት በፊት? ኢኮኖሚው እኔ እያልኩት ያለሁት ነገር አይደለም። ትልልቆቹ የዓለም አቀፍ ተቋማት የዓለም አቀፍ ገንዘብ ድርጅት የዓለም አቀፍ ባንክ፣ ሌሎቹም አፍሪካ ልማት ባንክም ጨምሮ ኢትዮጵያ በሁለት አሃዝ እያደገች ያለች ሀገር የተስፋ ምድር እየተባለች አልፎ አልፎም የምስራቅ አፍሪካ በኢኮኖሚ መሪ ትባል የነበረችውን የኬንያ ኢኮኖሚ አልፈን የሄድንበት ደረጃ ላይ ነበረን። አሁን ምን ላይ ነው ያለ? ነው አንተም ራስህ አድማጮችም ሊያዩት ሊገመግሙት ይችላሉ። መቀመቅ ወርደናል። አሁን እንደ ሀገር እንደ ኢትዮጵያ ሕዝባችንም የዚህኛው ገፈጥቀማሽ ይሆናል ማለት ነው። ይሄ የሆነ ያለው ለምንድን ነው? ኢትዮጵያ ውስጥ ያለው ኢኮኖሚ አሁን የጦርነት ኢኮኖሚ ነው። ህዝብ የሚጠቅም ለህዝብ ፍላጎት የሚውል ሳይሆን ህዝብ የሚገድል አረር የሚገዛበት ኢኮኖሚ ነው ያለው ኢትዮጵያ ውስጥ። ሁሉም ነገር ተቋም ተሸጦም ሊሆን ይችላል። ምናልባት ኮፈር ውስጥ የነበረ ብር ወጥቶ ሊሆን ይችላል። በብድር የሚገኝ ለልማት ተብሎ የሚገኝ ብርም ሊሆን ይችላል። በየቀኑ ለጦርነት የሚሆን መሳሪያ በመጓጓዝ ላይ የተጣደ ኢኮኖሚ ነው ያለን። ይህ ኢኮኖሚ ሌላ ውጤት ሊኖረው አይችልም። ህዝቡ በጣም ይጎዳል። የኑሮ ውድነት ሰማይ ተሰክለዋል። እንደምታውቀው ህዝባችን ይጎዳል። የኢትዮጵያ ህዝብ ይጎዳል። በሁሉም ኮርነር ላይ ያለው የኢትዮጵያ ህዝብ፣ በተለይ ደግሞ የትግራይ ህዝብ ደግሞ ከወሰድክ ባንክም ተዘግቶበታል፣ መብራትም ጠፍቶ፣ ውሃም የለ በሶስት መቶ ስልሳ ከበባ ውስጥ ገብቶ እንዲያልቅ እየተደረገ ነው ማለት ነው። ይህንን እያደረገ ያለው አንድ አካል አለ። ፈረንጆቹ በፕሮብለም ቻይልድ የሚሉት ይሄ ችግር እየፈጠረ ያለ አካል የህዝብ ስልጣን የያዘ መንግስትነት የተቆናጠጠ አካል ነው። ይህንን እያደረገ ያለው የኢትዮጵያ ህዝብ በሰላም እንዲኖር ከሆነ፣ የተረጋጋ ኑሮ እንዲኖር ከሆነ አንዱ መፍትሄ ያለው ይሄ ጦረኛ መንግስት አደብ ግዛ ማለት ነው አደብ ግዛ ማለት ከተቻለ ሁሉም በሰላም ለመኖር እድሉ ያገኛል፣ የሚል እምነት አለን። ምናልባት ብዙዎች የሚሰሩትንም ፍርሃት ለማስወገድ ይጠቅመናል፣ የሚል እምነት አለን እና ሁሉም ጦርነት ከሚሰብክ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቀዋል፣ ሀገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ። ዩናይትድ ስቴትስን በንግድ መስክ ባስተሳሰረው የአፍሪካ እድል ድንጋጌ አገዋ አባልነት ኢትዮጵያ የመቀጠል ያለመቀጠሏ ነገር በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ ንግድ ወኪል ካትሪን ካይን ስለመናገራቸው ሮይተርስ በትናንትናው ዕለት ነግሮናል። እሳቸው ከኦፊሳላዊ አውታሮችና ከሲቪክ ማህበራት የደረሷቸው መልእክቶች አበረታች እንዳልሆኑ ጠቁመዋል። እሳቸው ተቋም በነሐሴ ወር ላይ ባወጣው መግለጫ በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ኢትዮጵያ ውስጥ እየደረሱ ናቸው ያላቸው በዓለም አቀፍ ደረጃ እውቅና የተሰጣቸው ባቸው ሰብዓዊ መብት ጥሰቶችና ሰብዓዊ ቀውስ እልባት ካላገኙ ኢትዮጵያ በድንጋጌው አባልነት የመቀጠሏ ነገር አጠራጣሪ መሆኑን መጠቆሙ ይታወሳል። ለሮይተርስ በጽሁፍ መልእክት ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ብለኔ ስዩም በበኩላቸው በትግራይ በአማራና አፋር ክልሎች የደረሱ ሰብዓዊ ቀውሶችን እልባት ለመስጠት መንግስት ከማንም በላይ እንደሰራ ጠቁመው ዝቅተኛ ገቢ ካላቸው ሴቶች ስራ በመንጠቅ ሰብዓዊ ቀውስን መግታት አይቻልም ሲሉ ተሟግተዋል። ትስራበት የሚል የኢትዮጵያ ጠቅላይ ሚኒስትር ቢሮ በማህበራዊ ገጾች ያሰራጨው የምስል መልእክትም ከሰሞኑ ሲዘዋውር ነበረ። የአንዲት ሴት ሰራተኛን ጉዞ የሚከተለው ተንቀሳቃሽ ምስል ኢትዮጵያን ከአባልነት መሰረዝ መሰል ሴቶችን ለከፋ ህይወት ሊዳረጋቸው እንደሚችል አጽንኦት ለመስጠት ያለመ ይመስላል። ሁለቱንም ገጽ እንድናይ ላገዙን ሀሳባቸውን ላጋሩን የዛሬ እንግዶቻችን አቶ መስፍን ተገኑ፣ አቶ ኤልያስ ሕሩይ ከዩናይትድ ስቴትስ፣ አቶ ዮሐንስ አብርሃ ከካናዳ ምስጋና ቅርቤ ልሰናበት። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። በአፍሪካ ብቻ በአመት 265 ሺህ የሚሆኑ ህጻናትን ለሚገድለው የወባ በሽታ መከላከያ ክትባት ይሆን ዘንድ የዓለም የጤና ድርጅት እውቅና የሰጠው የመጀመሪያው የወባ በሽታ ክትባት የወባ ትንኝ ወለድ ለሆነው ገዳይ በሽታ ላይ አለማችን የደረሰችበት አመርቂ ውጤት ነው። በወባ በሽታ ክፉኛ ከሚጠቁት ሀገራት መካከል አንዷ ከሆነችው ናይጄሪያ ትመቲ ኦቢዙ የላከልንን ዘገባ የዶም ካሳዬ ታቀርበዋለች። የቢትሩስ የሱፍ የሶስት አመት ህጻን ልጅና የልጅ ልጁ የወባ በሽታ ይዟቸዋል። እሱ እንደሚለው የሀገር ውስጥ ተፈናቃዮች በሚኖሩበት የአቡጃ ካምፕ ውስጥ ወባ በሽታ በጣም የተለመደ ነው። ልጆቹ በወባ በሽታ የታመሙበት ቢትሩስ የሱፍ እንደዚህ ይላል ስለ በሽታው። ወደ መኝታችን ስንሄድ ሁላችንም ደህና ነበርን። ልክ እኩል ለሊት ላይ ሲንዘፈዘፍ ሰማሁት። ሰውነቱን ስነካው ያተኩሳል። ከዛ ቀሰቀስኩት። የሱፍ ልጆቹን ወደ አካባቢው ጤና ጣቢያ ወስዷቸው የወባ በሽታ መከላከያ መድኃኒት ተሰጥቷቸዋል። አሁን እቤት ውስጥ እያስታመማቸው ነው። በአብዛኛው ከአምስት ዓመት በታች ያሉ ህጻናትንና ነፍሰ ጡር ሴቶችን የሚያጠቃው የወባ በሽታ እንደ ዓለም ጤና ድርጅት ከሆነ በዓለም ዘጠና ከመቶ የወባ በሽታ ህመምተኞችና ከወባ ጋር በተያያዘ የሚሞቱት አፍሪካውያን ናቸው። ናይጄሪያ ደግሞ የዚህን የዘጠና በመቶ ሩብ ትወስዳለች። ከሰላሳ ዓመት በኋላ ባለፈው ሳምንት የዓለም ጤና ድርጅት ለመጀመሪያ ጊዜ ሞስክሪክስ የተባለውን የወባ በሽታ ክትባት ይፋ አድርጓል። የክትባቱ ይፋ መሆን የህብረተሰብ ጤና አጠባበቅ ታሪክን የሚቀይር ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ተናግረዋል። ዋልተር ካዚድ ሙሉምባ የዓለም ጤና ድርጅት የናይጄሪያ ተወካይ ናቸው። You know, before the vaccine could be introduced in the country, እንደሚታወቀው ነው በናይጄሪያ ክትባቱን ከማስተዋወቃችን በፊት የናይጄሪያው ብሔራዊ ምግብና መድኃኒት ቁጥጥር አስተዳደር እውቅና መስጠት አለበት። ክትባቱን ከማስተዋወቃችን በፊት እውቅናውን ለማግኘት የሚያስችሉ ስራዎች መሰራት አለባቸው። እንደ አውሮፓውያን አቆጣጠር በ2019 በጋና በኬንያ እና በማላዊ በተደረገ መጠነ ሰፊ የሙከራ ፕሮግራም ነጥብ 2.3 ሚሊዮን የወባ ክትባት ለልጆች ተሰጥቷል። የዓለም ጤና ድርጅት ክትባቱ ከአስር የወባ በሽታዎች መካከል አራቱን የመከላከል አቅም እንዳለው ተናግሯል። ሙሉምባ ግን የበሽታው መስፋፋት ሁሉን ነገር አስቸጋሪ ሳያደርገው እንዳልቀረ ይናገራሉ። የአቅርቦት ችግር አለ። የምንፈልገውን ያህል ላይሆን ይችላል። የክትባቱ አምራች ኩባንያ ጂ ኤስ ኬ መድኃኒቱን ለማዳረስ ከአንዳንድ የአፍሪካ ሀገራት ጋር ለመስራት እየሞከረ ስለመሆኑ እንረዳለን። እስከ ዛሬ ሲሰራበት የነበረው የወባ በሽታ መከላከል ስራ በአዲሱ የወባ በሽታ ክትባት ይተካል ይላሉ የአቡጃ ጤና መኮንን ናዳዮ ኢዊቴ። የወባ ክትባቱ የሚሰራው የጸረ ወባ ትንኝ መድኃኒት በተረጨ አጎበር ውስጥ በመተኛትና የአካባቢያችንን ጽዳት በመጠበቅ በቅንጅት ከተጠቀመው ብቻ ነው። የወባ በሽታ ስርጭት በከፍተኛና በአመዛኙ በተስፋፋባቸው ቦታዎች ከ50 እስከ 100 ሚሊየን ክትባቶች የሚያስፈልግ ቢሆንም መድኃኒት አምራቹ ግላስኮስ ሚስ ካይላይን ግን በአመት ማምረት የምችለው 15 ሚሊየን ክትባት ብቻ ነው ብሏል። ይህ በእንዲህ እንዳለ እንደ የሱፍ ያሉ ናይጄሪያውያን ወላጆች ግን ልጆቻቸው በፍጥነት እንዲከተቡላቸው ተስፋ እያደረጉ ነው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።